ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በጣም የሚያሳስብ ነው። ድንበራችን ሀገራችን ድንበር ተዘግቶ ያንን ጥሰው ነው በዜጎቻችን እየተጫወቱ ያሉት። በጣም ጥቂት በሰው ደም የሚነግዱ ደላሎች፣ ትራፊከሮች እነሱ ላይ ሁሉም ኢትዮጵያዊ ተረባርቦ እርምጃ ካልወሰደ አደጋው በጣም የከፋ እየሆነብን ነው ያለው። ዜጎቻችን እየተሰቃዩ ነው ያሉት። በሳውዲ አረቢያ የኢትዮጵያ አምባሳደር አብዱልአዚዝ አህመድን ድምጽ ነው የሰማችሁት። ዝርዝሩን የዕለቷ ቫይረስ ይመለከተዋል። የወሎ ዩኒቨርሲቲ ከ20 ሚሊዮን ብር በላይ የሚገመቱና የኮሮና ቫይረስን ለመከላከል የሚያግዙ ግብዓቶችን ለአራት ዞኖች ማከፋፈሉ በደቡብ ክልል የሚገኙ ኢንዱስትሪዎች እና ከፍተኛ የትምህርት ተቋማትም በተመሳሳይ ይህንን ወረርሽኝ ለመከላከል የሚያግዙ ቁሳቁሶችን በማምረት በዘመቻው የመሳተፋቸው ዜና ለምሽቱ ከያዝናቸው ዘገባዎች ውስጥ ናቸው። ረቡዕ ሚያዝያ 7 2012 ዓ ም ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን አክለን ለየት ባለ አቀራረብ ከስቱዲዮ ውጪ ከየቤታችን እያሰናዳን ከምናቀርባቸው ልዩ ልዩ ዝግጅቶች ጋር ለምሽቱም በሰዓቱ ተመልሰናል። የዕለቱ ዜና አቅራቢ ቆንጅታየ፣ የቴክኒክ አቀናባሪው ንጉሡ ታምሬ፣ ዋና አዘጋጇ ትዝታ በላቸው ናት። በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር በተለያዩ ቅንብሮቻችን እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና ከቆንጅታየ ጤና ይስጥልኝ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጅ ይታየ ነኝ። በኢትዮጵያ በኮሮና ቫይረስ የተያዙ ሰዎች ቁጥር ወደ 85ት ከፍ ብለዋል። የዛሬው የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት መግለጫ እንዳመለከተው በዕለቱ ከተመረመሩ 431 ሰዎች መካከል ሶስቱ በቫይረሱ የተጠቁ መሆናቸው ተረጋግጧል። አንደኛው ከአሜሪካ የተጓዙ ሁለቱ ደግሞ በቫይረሱ ከተጠቃ ሰው ጋር ግንኙነት የነበራቸው እንደሆኑ ነው መግለጫው ያተተው። የጤና ሚኒስትሯ ዶክተር ሊያ ታደሰ መጪው የትንሣኤ በዓል ጥንቃቄ በተሞላበት መንገድ እንዲከበር ጥሪያቸውን አሰምተዋል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የኮሮና ቫይረስ ወረርሽኝ ቻይና ላይ በተቀሰቀሰበት ጊዜ በወቅቱ እርምጃ ሳይወስድ ቀርቷል ሲሉ ለወነጀሉት የዓለም የጤና ድርጅት ሀገራቸው የምትሰጠውን የገንዘብ መዋጮ ለማቆም መወሰናቸውን ትናንት ይፋ አድርገዋል። ውሳኔያቸው ያስከተለውን የተቃውሞና የነቀፋ ምላሾች ያካተተ ዘገባ ሶሎሞን አባተ ይዞ ቀርበዋል። ፕሬዝደንት ዶናልድ ትራምፕ ኮቪድ-19 በዓለም ላይ በሃያ እጥፍ እንዲበረታ ያደረገው የዓለም የጤና ድርጅት ነው እያሉ ክስ ያሰማሉ። ፕሬዚደንቱ ከቻይና በሚነሱ ጉዞዎች ላይ ደንግጌው ነበር የሚሉትን እገዳ የጤና ድርጅቱ የፖለቲካ ትክክለኛ መሆንን ከሰዎች ሕይወት በላይ አድርጎ ተቃውሞብኛል፣ በዚህም አደገኛ ውሳኔ ይዞ ነበር ብለዋል። ትራምፕ ለትናንት ውሳኔያቸው ከመድረሳቸው በፊትም ዩናይትድ ስቴትስ ግዙፏ ለጋሹ ሆና ሳለች የዓለም የጤና ድርጅት ለቻይና የሚያደላ አቋም እንደያዘ በመግለጽ በተደጋጋሚ ሲወቅሱና ገንዘቡን ሊያቆሙ እንደሚችሉም ሲዝቱ ቆይተዋል። ይህ የትናንት የድርጅቱን ገንዘብ የማቀብ እርምጃቸው ከሁለት እስከ ሶስት ወራት ጸንቶ ሊቆይ እንደሚችል ተናግረዋል። ባለፈው ታህሳስ ስለ ቫይረሱ ከቻይና ይወጡ በነበሩ ሪፖርቶች ላይ ሊያደርግ ይገባ የነበረውን የቅርብ ፍተሻ፣ ክትትልና ምርመራ ሳያደርግ ቆይቷል የጤና ድርጅቱ ይላሉ ፕሬዚደንት ትራምፕ። ይሁን እንጂ ይህ የፕሬዝደንቱ የትናንት ውሳኔ ከራሳቸው ሀገር ውስጥም ከውጭም ተቃውሞና ወቀሳዎች ገጥመውታል። ክትትል ንዑስ ኮሚቴም ከፍተኛ አባል ዴሞክራቱ ፓትሪክ ሌሂ የፕሬዝደንቱን ውሳኔ ከዓለም የጤና ድርጅት ላይ በዚህ ዓለም አቀፍ ወረርሽኝ እጅግ አስከፊ ሁኔታ ላይ በደረሰ ጊዜ መያዝ በወገን ጦር ላይ የጠላት ጥቃት ሲያይል ጥይት እንደመከልከል ነው ብለዋል። ሌሂ፣ ዛሬ ለሚታየው አደጋ ዋይት ሀውስን ራሱን መልሰው ይከሳሉ። ለዚህ ጦስ ያደረሰን ቤተመንግስቱ ከመነሻው የነበረው አያያዝ በደፈናው የተበላሸ ስለነበር፣ በተከታታይ የደረሱትን ማስጠንቀቂያዎች አልሰማ በማለቱ እጅግ ውድ የሆነውን ጊዜ ያለ አግባብ በማባከኑ የህክምና ሳይንስ መረጃዎችን ውድቅ ሲያደርግ በመቆየቱ ኮቪድ-19ን ከማንኛውም ተራ ጉንፋን ጋር ሲያተካክልና ሁሉም መልካም ይሆናል እያለ በመሰንበቱ ነው ብለዋል። ሴነተር ሌሂ የተወካዮች ምክር ቤቱ የህግ መምሪያ የቁጥጥር ኮሚቴም ለራሳቸው ለፕሬዚደንት ትራምፕ በጻፈው ደብዳቤ አሁን የወሰዱት እርምጃ ለቻይናው ፕሬዚደንት ቺጂንፒንግ እና ለመንግስታቸው ይህንን ቀውስ ለመቆጣጠር ስላደረጉት ተግባር በሚል የተጋነነ ሙገሳ ሲያሰሙ ለነበሩት ለራሳቸው ለትራምፕ አስደንጋጭ ግብዝነት ነው ብሏል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽም ትናንት ምሽት ላይ ባስተላለፉት መልእክት የጤና ድርጅቱ ሊደገፍ የሚገባው እንደሆነ አምናለሁ። ኮቪድ 19ን ለማሸነፍ ቁልፍ ተቋም ነው ብለዋል። በዚህ ጊዜ ከዓለም የጤና ድርጅትም ሆነ ከሌላ ማንም ሰብአዊ አገልግሎት እየሰጠ ካለ ተቋም ላይ ገንዘብ መያዝ ወቅቱ አይደለም ሲሉ ጉቴሬሽ አክለዋል። ቻይና፣ የአውሮፓ ህብረት፣ ጀርመን ድርጅቱን ከደገፉ ጎራ ቆመዋል። በዓለም ዙሪያ በተዛመተው የኮሮና ቫይረስ ወረርሽኝ በቫይረሱ መያዙ የተረጋገጠው ሕዝብ ብዛት ከሁለት ሚሊዮን ማለፉ ቢነገርም በአብዛኞቹ አካባቢዎች የምርመራው ተደራሽነት እክሎች ስላሉ የተጠቂው ቁጥር በይፋ ከሚነገረው የበለጠ እንደሚሆን ነው የሚጠበቀው። የዛሬው የጆንስ ሆፕኪንስ ዩኒቨርስቲ እለታዊ መረጃ እንዳለው በዓለም ዙሪያ በቫይረሱ ምክንያት ለሕልፈት የተዳረገው ሰው ብዛት ከ126 ሺህ አልፏል። ፈረንሳይ በበሽታው የሞቱባት ሰዎች ቁጥር ከ15 ሺህ መብለጡን አስታውቃለች። በዚህም ዩናይትድ ስቴትስ ጣሊያንና ስፔንን በአራተኝነት ተቀላቅላለች። ጣሊያንና ስፔን እንዲሁም ሌሎች በርከት ያሉ የአውሮፓ ሀገሮች የቫይረሱን ስርጭት ለመከላከል ያወጧቸውን የእንቅስቃሴ እገዳዎች ማርገብ ጀምረዋል። ፈረንሳይ ግን ገደቦቿ የሚጸኑበትን ጊዜ ዛሬ አራዝማለች። የእንቅስቃሴ እገዳ እርምጃዎቹን መቼና እንዴት ለቀቅና ድርግ የሚሉትን ጥያቄዎች በዓለም ዙሪያ በርካታ መንግስታት እየተዋዩባቸው ናቸው። የምዕራብ ዩናይትድ ስቴትስዋ የካሊፎርኒያ አገረ ገዢ ጋቪን ኒውሰም ሰው በየቤቱ እንዲቀመጥ የተላለፈውን ትዕዛዝ የምናነሳው ሆስፒታል የሚገባው ህመምተኛ ቁጥር ቢያንስ ለሁለት ሳምንታት ከቀነሰና የቫይረሱን ምርመራ ይበልጡን በስፋት ማካሄድ ሲቻል ነው ብለዋል። ለጤና ጥበቃ ሰራተኞች ከቫይረሱ መጠበቂያ ቁሳቁስ በሚገባ ሲዳረስና በቫይረሱ የተጠቁ ሰዎችን ተከታትለን ለይተን ማቆየት ከቻል ብቻ ነው ሲሉ አክለዋል። ህንድ በበኩሏ የፋብሪካና የገጠር የግብርና እንቅስቃሴዎችን በሚቀጥለው ሳምንት እንዲጀመሩ የተቀረው የእንቅስቃሴ እገዳ ግን እስከ ወሩ መጨረሻ እንዲቀጥል ወስናለች። የየሀገሩ ውሳኔ ላይ የሚታየው ልዩነት ታዲያ የወረርሽኙን አካሄድ የሚያንጸባርቅ እንደሆነ ነው የሚስተዋለው። ቀደም ብለው በከፋ ሁኔታ በቫይረሱ የተመቱት አሁን ይዞታው ጋብ እያለ ነው የሚል የተስፋ ጭላንጭል እያዩ በመሆናቸውና ወረርሽኙ ገና መሰራጨቱን የጀመረባቸው የዓለም አካባቢዎች ከመኖራቸው ጋር የተዛመደ መሆኑ ነው የሚታየው። ዛሬ በማላዊ ፕሬዝደንቱ ፒተር ሙታሪካ ከቅዳሜ ጀምሮ ለ21 ቀናት የሚጸና የእንቅስቃሴ እገዳ ትእዛዞችን ይፋ አድርገዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በኢንዱስትሪ የበለጸጉት ሀገሮች ቡድን የጂሀያ አባል ሀገሮች በዚህ የአውሮፓ አመት በማደግ ላይ ካሉ ሀገሮች የሚጠብቁትን የእዳ ክፍያ የተወሰነውን ላለማስከፈል መስማማታቸውን ትናንትና ፈረንሳይ አስታውቃለች። የሚበዙት የአፍሪካ ሀገሮች ናቸው። ከፓሪስ ሊሳሽ ላይን ባጠናቀረችው ዘገባ ደግሞ የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን እርምጃውን ከዚያም ገፋ ለማድረግ ነው የሚፈልጉት። ደቡብ ኮሪያውያን የእርስ በርስ ርቀታቸውን በመጠበቅ ሰልፍ ይዘው እጆቻቸውን በማጽዳትና ፊታቸውን በጭንብል በመሸፈን የእጅ ጓንትን በማድረግ ዛሬ በዓለም በኮሮና ቫይረስ ወረርሽኙ ዘመን የመጀመሪያ በሆነው ትልቅ ምርጫ ድምጻቸው ሊሰጡ ወጥተዋል። የቫይረሱን መዛመት ፈጥና የቀነሰችው ደቡብ ኮሪያ በዛሬው ምክር ቤታዊ ምርጫ ምክንያት ወረርሽኙ እንደገና እንዳያንሰራራባት ስፋት ያለው እርምጃ ይዛ መዘጋጀቷ ነው የተዘገበው። የቀድሞው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ምክትላቸው የነበሩት ጆ ባይደን የዲሞክራቲክ ፓርቲው ፕሬዝደንታዊ እጩ እንዲሆኑ በትናንትና ዕለት ድጋፋቸውን በይፋ ሰጥተዋል። ባራክ ኦባማ ለጆ ባይደን ድጋፋቸውን የሰጧቸው ተፎካካሪያቸው የነበሩት የቨርሞንቱ ሴነተር በርኒ ሳንደርስ ከትናንት በስቲያ ሰኞ ለሚስተር ባይደን እጩነት ድጋፋቸውን መስጠታቸውን ተከትሎ ነው። የኮሮና ቫይረስ ወረርሽኝን መዋጋት ላይ የምትገኘው ዩናይትድ ስቴትስ አዲስ አመራር ያስፈልጋታል ብለዋል የቀድሞው ፕሬዝደንት ባራክ ኦባማ። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ እናቀርባለን። የጀርመን አቃቢያነ ሕግ በሀገሪቱ የሚገኙ የዩናይትድ ስቴትስ ወታደራዊ ተቋማት ላይ ጥቃት ለማድረስ በማሴር የተወነጀሉ አራት የእስልምና መንግስት አይኤስ አባላት በቁጥጥር ስር መዋላቸውን ገለጹ። ሰዎቹ ጠመንጃዎችና ጥይቶች እንዲሁም ቦምብ መስሪያ ቁሶች እንደተገኙባቸው መግለጫው አመልክቷል። በቁጥጥር ስር የዋሉት የጥቃቱ ሴራ ጠንሳሾች ጀርመን የሚገኙ የዩናይትድ ስቴትስ የአየር ኃይል ሰፈሮችን ሲሰልሉ እንደነበረ መግለጫው አክሏል። አራቱና ቀደም ብሎ የተያዘው አምስተኛው አባል እስላማዊ መንግስት ቡድንን ባለፈው የአውሮፓውያን አመት ከተቀላቀሉ በኋላ ጀርመን ላይ የአሸባሪ ቡድናቸውን የመሰረቱ የታጂኪስታን ተወላጆች እንደሆኑ የአቃቤ ሕጉ መግለጫ አስረድቷል። ሶሪያና ኢራቅ ከሚገኙ የአይኤስ ከፍተኛ አመራሮች ጋርም እንደሚገናኙ፣ ደግሞም መመሪያ ሲቀበሉ የቆዩ መሆናቸውን የአቃቢያነ ሕጉ መግለጫ አያይዞ አስታውቋል። በመጨረሻም በዩናይትድ ስቴትስ ካሊፎርኒያ ሎስ አንጀለስ ከተማ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ቆንስል ጄኔራል የነበሩት ዶክተር ብርሃነ መስቀል አበበ ሸኚ ከኃላፊነታቸው መነሳታቸውን ከጽህፈት ቤቱ የተገኘው መረጃ አመለከተ። የሎስ አንጀለሱ ዘጋቢያችን ዳንኤል አርጋው ባደረሰን ዘገባ መሰረት በለውጡ አስተዳደር ተሹመው ላለፈው አንድ አመት በቦታው ላይ የሰሩት ዶክተር ብርሃነ መስቀል ለምን እንደተነሱ የቆንስል ጄኔራል ጽህፈት ቤቱ የኢኮኖሚ ዘርፍ ኃላፊ አቶ ሙክታር ዋሬ መረጃ እንደሌላቸው ነው የገለጹት። ከውጭ ጉዳይ ሚኒስቴር በመጣ ትዕዛዝ ከሚያዝያ ሁለት ቀን ጀምሮ በስንብት ደብዳቤ መሸኘታቸውንም ነው አክለው የገለጹት። በዶክተር ብርሃነ መስቀል አበበ ምትክ አቶ ሙክታር ዋሬ በጊዜያዊነት መሾማቸውን ዘገባው አውስቷል። ዳንኤል ተጨማሪ ዝርዝር ባገኘ ጊዜ ይዞ ይመለሳል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታየን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። እዚህ አይነት አደጋ በጣም ትብብር የሚያስፈልገው ነው። በጣም መተጋገዝ የሚያስፈልገው ነው። ይህን አይነ የመሳሰሉ አደጋዎች ሲደርሱ መቼም በተለያየ የታሪክ አጋጣሚ በዓለም ዙሪያ የተሰራጨው ኢትዮጵያዊ ለሀገሩ እና ለወገኑ ያለው ፍቅር እኔ ሁልጊዜም በጣም የሚገርመኝ ነገር ነው። እንዲህ አይነት ነገር ሲደርስ ልክ እዛ ካለው ሰው ባላነሰ ሁኔታ ነው ሰው የሚሰማው። እዚህ ዩናይት ስቴትስ ውስጥና ከኢትዮጵያ ውጭ በሌሎች ሀገሮች የሚኖሩ ኢትዮጵያውያን በኮቪድ-19 ምክንያት ሊደርስ የሚችለውን ችግር ለመቋቋም በሚደረገው መረባረብ ሰሞኑን ወደ ሁለት ሚሊዮን ዶላር የሚጠጋ ገንዘብ በውጭ ካሉ ኢትዮጵያውያን አሰባስበዋል። በሁለተኛው አጋማሽ በኢትዮጵያውያን በአሜሪካ ዝግጅታችን ጠብቋቸው። ረቡዕ ሚያዝያ 7 2012 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍ ኤም 94.3 እና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ ሳውዲ አረቢያ የኮሮና ቫይረስ ወረርሽኝ ከተከሰተ በኋላ በየመን በኩል ወደ ግዛቷ የገቡ ኢትዮጵያውያንን ወደ አዲስ አበባ የመመለሱን እርምጃ ለጊዜው ማቋረጧን በዚያ የሚገኙት የኢትዮጵያ አምባሳደር ተናገሩ። አምባሳደር አብዱላዚዝ አህመድ ለአሜሪካ ድምፅ እንደገለጡት ሳውዲ እርምጃውን ለጊዜው ያቋረጠችው ኢትዮጵያ ዜጎቿን ወረርሽኙ በሚጠይቀው ዝግጅት ለመቀበል ጊዜ እንደሚያስፈልጋት በመጠየቋ ነው። በሳውዲ አረቢያ የኢትዮጵያን አምባሳደር አብዱል አዚዝ አህመድን በስልክ ያነጋገረው እስክንድር ፍሬው ተከታዩ ልኳል። ባለፉት ሁለትና ሶስት ሳምንታት ውስጥ ነው ሳኡዲ አረቢያ በየመን ድንበሯ በኩል የገቡ ኢትዮጵያውያንን በግዳጅ ወደ አገራቸው የመለሰችው። በዚህ እንቅስቃሴም እስካለፈው ሳምንት መጨረሻ ድረስ ከ2 ሺህ 800 በላይ ኢትዮጵያውያን ስደተኞች መመለሳቸውን የተለያዩ መረጃዎች አመልክተዋል። ከጥቂት ቀናት በፊት ጀምሮ ግን ስደተኞቹን የመመለሱ እንቅስቃሴ መቆሙን በሳዑዲ አረቢያ የኢትዮጵያ አምባሳደር አብዱልአዚዝ አህመድ ለአሜሪካ ድምፅ አረጋግጠዋል። ለዚህ ምክንያቱም በኢትዮጵያ በኩል የቀረበ ጥያቄ መሆኑን የጠቆሙት በእኛ በኩል በጣም ሰፊ ሰው በአንድ ጊዜ መጥቶ ዝግጅት ማድረግ ያስፈልጋል፣ ኳረንቲን ማስገባት ያስፈልጋል፣ ኳረንቲን ከገባ በኋላ ጊዜውን ጠብቆ እንዲሄዱ ማድረግ አለብን ለዛ ሁሉ ሰፊ ወጪ ስለሚያስፈልግ ሰፊ ዝግጅት ስለሚያስፈልግ ብለን ነው ትንሽ ፋታ ስጡንና ተዘጋጅተን እንወስዳቸዋለን ብለን ያልነው። ያንን ጥያቄ ያቀረባችሁት ለሳውዲ አረቢያ መንግስት ማለት ነው? አዎ። እና እነሱም እየተባበሩ ነው ያሉት አሁን ጥያቄውን ተቀብለው። ከመቼ ጀምሮ ነው ኢትዮጵያውያን ስደተኞችን ከሳውዲ ወደ አዲስ አበባ መመለስ ያቆሙት? አንድ ሶስት ቀን አራት ቀን ይሆናል አሁን። ከዛ በፊት ተነጋግረን እያደረግ ነው ያለ ነው አሁን ግን ለተወሰነ ቀናት እንዳልኩ ሶስት አራት ቀን ቆመዋል። እኛ ዝግጅት አድርገን እንተነጋግረን እንቀጥላለን ብለን በጠየቅናቸው መሰረት አምባሳደር አብዱላዚዝ አክለው እንዳሉት ሳኡዲ አረቢያ ወደ ሀገራቸው መመለስ የጀመረችው የኮሮና ቫይረስ ወረርሺ ከተከሰተ በኋላ ከየመን ጋር በሚያዋስነው ድንበሯ በኩል የገቡ ኢትዮጵያውያንን ነው። ሶማሊያን አቋርጠው በጅቡቲ በኩል አድርገው ቀይ ባህርን ተሻግረውና በብዙ ስቃይ ውስጥ አልፈው በየመን በኩል ሳኡዲ አረቢያ የሚገቡት የእነዚህ ኢትዮጵያውያን ቁጥር ደግሞ መጨመሩን ነው ያስረዱት። አምባሳደር አብዱልአዚዝ አህመድ ስደተኞቹ እየገጠማቸው ላለው ችግር ተጠያቂ የሚያደርጉትም በዚህ የወረርሺ ጊዜ እንኳን ከድርጊታቸው ያልተቆጠቡ ህገ ወጥ የሰዎች አዘዋዋሪዎችን ነው። የኮሮና ወረርሺ ከተከሰተ በኋላ እንዲያውም የእነዚህ ህገ ወጦች ድርጊት ተጠናክሮ መቀጠሉን የጠቀሱት ከወረርሽኙ በፊት በየመን በኩል ወደ ሳኡዲ አረቢያ ይገቡ የነበሩት ኢትዮጵያውያን ቁጥር በቀን ከ200 እስከ 300 እንደሚገመት የአገሪቱን ባለሥልጣናት በመጥቀስ ተናግረዋል አምባሳደሩ ከወረርሽኙ በኋላ ግን በቀን የሚገቡት ቁጥር የጨመረበት ሁኔታ እንደነበር ጠቁመዋል እናም ኢትዮጵያውያኑ ስደተኞች የእርስ በርስ ጦርነት ውስጥ ባለችው የመን ውስጥ በመቆየትና ወደ ሳዑዲ አረቢያ ገብቶ በመባረር አጣብቂኝ ውስጥ መሆናቸውን ነው አምባሳደሩ ያስታወቁት በጣም የሚያሳስብ ነው ድንበራችን አገራችን ድንበር ተዘግቶ ያንን ጥሰው ነው በዜጎቻችን እየተጫወቱ ያሉት። በጣም ጥቂት በሰው ደም የሚነግዱ ደላሎች፣ ትራፊከሮች እነሱ ላይ ሁሉም ኢትዮጵያዊ ተረባርቦ እርምጃ ካልወሰደ አደጋው በጣም የከፋ እየሆነብን ነው ያለው። ዜጎቻችን እየተሰቃዩ ነው ያሉት። እነዚህ ድንበራቸው ዘግተው እንዳይገቡብን ካሉ እዛ ያሉት ዜጎቻችንስ ስ ምን ይሁኑ? እልቄት ሊመጣ ነው። ጦርነት መካከል ነው ያሉት። አንዳንዱን እንዲያውም እነዚህ እንደሚነግሩን አስታጥቀው ይጠቀሙባቸዋል የመን ውስጥ ሁቲዎችን ነው የሚሉት እንግዲህ አስታጥቀው፣ ሁቲዎቹ ወደ ድንበራችን እንዲገቡ እያረጉ፣ ግማሹን ደግሞ እያስታጠቁ ነው ብለው ነው የሚነግሩ እዚህ የሳዑዲ መንግስት፣ እና እያንዳንዱ ኢትዮጵያ አውቆ አገር ቤትም ያለው ቤተሰቦቻቸውም ልጆቻቸውን ከብታቸውን ሽጠው ምን ብለው ለደላሎቹ ሰጥተው ስቃይ ውስጥ እንዳያስገቡ በእናንተ በኩልም ከፍተኛ ቅስቀሳ ካላደርጋችሁ ሁኔታው በጣም መጥፎ ነው። አንድ ግን ማወቅ ያለብን ብንና ሌላውም ሰውም እንዲያውቀው እዚህ ኮሮና ከተከሰተ በኋላ ሁሉም ነገር ሎክዳውን ሀያ አራት ሰዓት ነው እንግዲህ ሳዲ አራት ሰዓት መውጣት የለም። ሰዓት እላፊ ነው ያለው። የታመመ ሰው ካለ ወረቀት ይኑረው አይኑረው በነፃ እንዲታከም ለሁሉም ለእኛ ዜጋ ብቻ ሳይሆን ለሁሉም ነው ያወጀው መንግስት እና ይታከማሉ። ምንድን ነው ያሏቸው የግልም ይሁን የመንግስት ሲታከሙ መታወቂያ እንኳን አትጠይቋቸው፣ አክሟቸው፣ ሲድኑም ልቀቋቸው ነው የተባለው። ይሄ በጣም ጥሩ እድል ነው። ሁለተኛ የተለያዩ የእርዳታ ድርጅቶች በየቤቱ ስራ ለፈቱት ምግብ ለሌላቸው እየሰጡ ነው ያሉት ለእኛ ብቻ ሳይሆን ለሁሉም። የየመን አዋሳይ በሆነችው የሳውዲዋ የወደብ ከተማ ጂዛን ወደሚገኝ ማቆያ የተወሰዱና ከወረርሽኙ በኋላ የገቡ ወደ አምስት ሺ ኢትዮጵያውያን አሁንም በዚያው እንደሚገኙ አምባሳደሩ አስታውቀዋል። ይበልጥ የሚያሳስበው ግን ገና ወደ ሳውዲ ግዛት ያልተሻገሩትና የመን ድንበር ላይ የሚገኙት በአስር ሺህ የሚቆጠሩ ኢትዮጵያውያን ጉዳይ መሆኑንም ነው የገለጹት። ድንበር እንዳይዘጉ ነው እኔ የምፈራው። ድንበር ከዘጉ ዜጎቻችን እዛ የመን ውስጥ በጣም በከፍተኛ ደረጃ ይጎዳሉ። እልቂት ይመጣል። በጦርነቱም በበሽታውም ማለት ነው። በበሽታውም ለዛ ነው እኛ ስጋታችን። ሮይተርስ የዘገበውን ጠቅሼ ለጠይቀውት አንድ ጥያቄ፣ ሳውዲ አረቢያ ወደ ሁለት መቶ ሺህ ኢትዮጵያውያን ለመውሰድ እቅድ እንዳላት የመንግስታቱ ድርጅት የውስጥ ኮሚኒኬሽን ልውውጥ አየሁ በሚል ዘግቧል፣ ሮይተርስ። ይህ መረጃ አላችሁ እናንተ አምባሳደር? እኛ ይሄ መረጃ የለንም። ከነሱ እንደምንሰማው ወደ አስር ሺዎች የሚጠጉ የመንና ሳውዲ ወርደድ ላይ አሉ። እነሱ ጓ ያሉት ከአራት ሺ አምስት ሺ አይበልጡም። ማቆያ ቦታ ነው የሚያቆያቸው እዛ ጂዘን አካባቢ። ያ ነው ያለው ቁጥር የምናውቀው እሱን ነው። የሳውዲ አረቢያ መንግስት ወደ ሀገራቸው የመለሰው የኮሮና ወረርሺ ከተከሰተ በኋላ በየመን በኩል የገቡትን ስደተኞች ብቻ መሆኑንም የኢትዮጵያው አምባሳደር ተናግረዋል። የኮሮና ወረርሽኝ ከመከሰቱ በፊት ከገቡትና ኑሯቸውን በዚያ ካደረጉት መካከል ግን የተመለሰ አለመኖሩን የገለጹት ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር፣ ለዘገባው አመሰግናለሁ። አሁን ወደ ደቡብ ኢትዮጵያ እናቅና። በደቡብ ክልል የሚገኙ ኢንዱስትሪዎችና ከፍተኛ የትምህርት ተቋማት የኮሮና ቫይረስን ወረርሽኝ ለመከላከል የሚያግዙ ቁሳቁሶችን በማምረት በዘመቻው መሳተፋቸውን የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ገለጠ። በክልሉ መንግስትም በርካታ ተግባሮች እየተከናወኑ መሆናቸውን ገልጠው በክልሉ ሕዝብ ዘንድ ግን ዋጋ የሚያስከፍል የችልተኝነትና ከፍተኛ የሆነ የመዘናጋት ችግር መኖሩን ማረጋገጣቸውን የቢሮው ኃላፊ ወይዘሮ ሰናይት ሶሎሞን ለአሜሪካ ድምጽ ገልጠዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ሪፖርት አለው። የክልሉ የኮሮና መከላከያ ግብረ ኃይል ከተቋቋመ ጊዜ ጀምሮ የጤና የትራንስፖርት የንግድና ገበያ ልማት የሚዲያና ኮሚኒኬሽን የህዝብ ግንኙነትና የገቢ አሰባሰብ የውሃና ንጽህና ጥበቃ በሚል የተለያዩ ዘርፎችን በማዋቀር ወደ ስራ መግባቱና በተሰጣቸው ኃላፊነት መሰረት ስራቸውን እየሰሩ መሆናቸውን የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ሰናይት ሰለሞን ተናግሯል። የዚህ አካል መሆኑን የገለጡት የሀዋሳ ኢንዱስትሪ ፓርክን ጨምሮ በደቡብ ክልል የሚገኙ 16 የተለያዩ መለስተኛ ፋብሪካዎችና ኢንዱስትሪዎች የኮቪድ-19 ወረርሽኝን ለመከላከል የሚያግዙ የአፍና የአፍንጫ መሸፈኛ ጭምብልና የእጅ ንጽህና መጠበቂያ ሳኒታይዘር በማምረት ላይ መሆናቸውን ገልጠዋል። ከዛ ውስጥ ወደ አምስት የሚሆኑ ኢንዱስትሪዎች ወደ ስራ ገብተዋል ማለት ነው። ሳኒታይዘር የሚያመርቱ አሉ። አልኮልም ለማምረት አንዳንድ ግብአቶችን የሚጠይቁ አሉ። መንግስት ድጋፍ እንዲያደርግ ማለት ነው። እሱን ድጋፍ ለማድረግ ከፌዴራል መንግስት ጋር ኮሚኒኬት እያደረግን ያለ ነው። ሰፖርት የሚደረጉበት መንገድ ላይ ኮሚኒኬት እያደረግን ነው። በቅርቡ ወደ ስራ ይገባሉ ተብሎ ይጠበቃል። ከዛ ውጪ አንድ ኢንዱስትሪ እዚሁ የአዋሳ ኢንዱስትሪ ፓርክ ውስጥ አንድ ባለሀብት ማስክ ማምረት ጀምሯል ማለት ነው። ከዛ ውጪ ያሉ አራት ኢንዱስትሪዎች ደግሞ የሳኒታይዘር የማምረት ስራ ውስጥ የገቡበት ሁኔታ ነው ያለው። ሌሎቹም በሂደት እንደዚሁ ወደ ስራው ይገባሉ። ጥራታቸው ማን የሚለካዋል? ሌላ ሰው የሚሰራቸው ከሆነ የጥራት ደረጃቸው እንዴት ነው የሚለካዋል? ኖርማሌ ወደ ምርትም ሲገቡ አስፈላጊው ቅድመ ሁኔታ መዘጋጀቱ፣ መጠናቀቁ፣ ዝግጅት መጠናቀቁ ጭምር ቼክ ተደርጎ ነው የሚገባው አሁን ባለው የክልሉ ህብረተሰብ ጤና ኢንስቲትዩትን ይህንን ክትትል የሚያደርገው ማለት ነው። ደረጃውን ጠብቋል፣ አልጠበቀም። ፌዴራል ደረጃዎች ኤጀንሲ የሚያወጣው ደረጃ አለ። ምግብና መድኃኒት ጥራት ቁጥጥር ባለስልጣንም የሚያወጣው ደረጃዎች አሉ። እነኛን አሟልተው አላሟላም የሚለው ቁጥጥር የሚያደርገው የክልሉ የህብረተሰብ ጤና ኢንስቲትዩት ነው ማለት ነው። የአዋሳ ኢንዱስትሪ ፓርክ በቀን አስር ሺህ ጭንብል ያመረተ መሆኑና በአጭር ጊዜ ውስጥም በቀን ሃምሳ ሺህ ጭንብሎችን ወደ ማምረት እንደሚሸጋገር የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው አሳውቀዋል። በክልሉ የሚገኙ ከፍተኛ ትምህርት ተቋማትም በተመሳሳይ ተግባር ተሳትፎ ማድረጋቸውን ወይዘሮ ስናች ተናግሯል። በርካታ ዩኒቨርሲቲዎች ተማሪ ማደሪያዎችን ለለይቶ ማቆያ አገልግሎት እንዲውል የማድረግ ስራ ኦልሞስት በክልላችን የሚገኙ ሁሉም ዩኒቨርሲቲዎች ለዚህ ዝግጁ ናቸው ማለት ነው። አንዳንድ ዩኒቨርሲቲዎች ደግሞ አስቀድሞም እነኚህ የንጽህና መጠበቂያ ሳኒታይዘሮችን የማምረት ስራ የጀመሩበት፣ ቀለል ያሉ የእጅ ማስታጠቢያ እንትኖችን ምርቶችን የማዘጋጀት የጀመሩበት እንደ ወላይታ ዩኒቨርሲቲ፣ ሀዋሳ ዩኒቨርሲቲ ይታወቃሉ እና ወደዛ ይገቡዋሉ። በሂደትም ደግሞ ለመግባት ፕሮሰስ እያደረጉ ያሉ ዩኒቨርሲቲዎችም አሉ ማለት ነው። የአዋሳ፣ የድላም፣ የወላይታ ሰወዶ፣ የአርባ ምንጭና ሌሎችም ዩኒቨርሲቲዎች በመሳተፍ ላይ ናቸው። በክልሉ በአዋሳ ከተማ ከቀናት በፊት የኮሮና ቫይረስ ምርመራ መጀመሩን አስታውሰው በአርባ ምንጭና በወላይታ ሰወዶ ከተሞችም ለመጀመር ዝግጅት በመደረግ ላይ መሆኑን ገልጠዋል። ቀደም ብሎ ክልሉ ጥሎ የነበረው የትራንስፖርት ገደብ የፌዴራል መንግስት በአወጀው የአስቸኳይ ጊዜ አዋጅ መነሳቱን ተከትሎ ቁጥጥሩ በመላላቱ ለቫይረሱ በሚያጋልጥ ሁኔታ እንቅስቃሴ የተደረገ ነው በሚል ለሚቀርበው ክስ ስም ወይዘሮ ሰናይት ማሟላት ያለባቸውን ቅድመ ሁኔታዎችን ሳያሟሉ ተሽከርካሪዎች እንቅስቃሴ አያደርጉም ብሏል። ክልሉ ከሌሎች ሀገራት በሚዋስንባቸው በኬንያና በደቡብ ሱዳን ድንበር አካባቢ የሚኖሩ ነዋሪዎች የሰዎች እንቅስቃሴና ዝውውራውን ማልተገታም ስጋትም አድሮብናል በማለት ለሚያቀርቡት ወቀሳም የክልሉ የኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ሰናይት ሰለሞን መልስ ሰጥተዋል። ከቡርጂ ከማሮ፣ ከኮንሶ፣ ከደቡብ ኦሞ ምዕራብ ኦሞ ምራቦሙም ከደቡብ ሱዳን ጋር የሚዋሰንበት አካባቢ ስላለው ማለት ነው። እነሱ ላይ ምናልባት የተቀመጠውን ዳይሬክሽን በጣሰ መንገድ የሚመጣ አካል እንኳ ቢኖር ወደ ኳራንታይን እንዲገባ ነው የተቀመጠው ዳይሬክሽን ማለት ነው። ይሄ ከበሆኑ በፊት ራሱ ቦታዎቹ ተለይተዋል። ቦታዎቹ ተለይተዋል ማለት ከዛ በኩል የሚገቡ ሰዎች ማረፊያ ስፍራቸው ማለት ሪስክ የሆኑ ኤሪያዎች የትኞቹ ናቸው የሚለው አንደኛ ከሚዋሰኑ አካባቢዎች ናቸው። ሁለተኛ ለምሳሌ አሁን ቡርጂን ካነሰ ኦልሞስት ሰፊ ማህበረሰብ የሚኖረው የቡርጂ ኬንያ ላይ ነው እና ሰፊ የሆነ ምልልስ አለ። እንደዚህ አይነት ቦታዎችን የመለየትና በጸጥታውም በጤናውም ስራ ትኩረት ሰጥቶ እዛ አካባቢ ላይ ክትትል የማድረግ ስራዎች ተሰርተዋል ማለት ነው። ከዚህ የተነሳ ቡርጂ አካባቢ ወደ 93 የሚሆኑ አካላት ወደ ኳራንታይን እንደገቡ ነው መረጃ ያለን። ኮንሶ ላይም እንደዚሁ ከያብሎ መስመር ትራንስፖርት አምጥቶ ቦርደር ላይ ለኮንሶ መግቢያ አካባቢ ላይ አራግፎ የመመለስ አይነት ሁኔታዎችም በታዩበት ጊዜ እነኛን ሰዎች ቀጥታ ወደ ማቆያ ስፍራ የመውሰድ እርምጃዎች የተወሰዱበት ሁኔታ አለ። በነገራችን ላይ የጸጥታ ዘርፍም ራሱን የቻለ አቅዶ የሚሰራው ስራ አለው። እሱ ላይ አንዱ እንዳልከውም ክልላችን ከኬንያም ከደቡብ ሱዳንም የሚዋሰን መሆኑ ታይቶ ከነኛም ደግሞ ዋና ዋና በሮች ተብለው ወደ አምስት በሮች ተለይተው አምስቱም በሮች ላይ የጥበቃ አካላት ማለት ነው የጸጥታ ኃይሎች እዛ እንዲሰፍሩ ተደርጎ በዛ መንገድ ነው ማኔጅ ለማድረግ የተሞከረው ማለት ነው። ወደዚህ እንዳይገባ የማድረግ ቫይረሱን ለመከላከል በክልሉ መንግስት የተለያዩ ተግባራት እየተከናወኑ ቢሆንም በክልሉ ሕዝብ ዘንድ ግን ዋጋ የሚያስከፍል ቸልተኝነትና ከፍተኛ የሆነ የመዘናጋት ችግር መኖሩን ማረጋገጣቸውን ለቪኦኤ ተናግሯል። የክልሉ መንግስት ቫይረሱን ለመከላከል ስራ የሚውል ሰባት ሚሊዮን ብር በጀት መያዙን ጠቅሰው የዞኑ አስተዳደሮችም ከ57 ሚሊዮን ብር በላይ መመደባቸውን ገልጠዋል። ከባለ ሀብቶችና ከተለያዩ የህብረተሰብ ክፍሎችም አስራ ስምንት ነጥብ አምስት ሚሊዮን ብር ድጋፍ ተገኘ ሲሆን መንግስታዊ ያልሆኑ ድርጅቶች ደግሞ 16.5 ሚሊዮን ብር ድጋፍ ማድረጋቸውን ተናግሯል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም። ዮናታንን ለዘገባው አመሰግናለው። ወደ አምቦና ወደ ወለጋ ነው በተከታዩ ዘገባዎች የምናቀናው። የአምቦና የወለጋ ዩኒቨርሲቲዎች የእጅ ማጽጃ ፈሳሾችን በማምረት ለተለያዩ ድርጅቶችና ሕብረተሰቡ እያዳረሱ መሆናቸው ተገለጠ። የኮሮና ቫይረስን ወረርሽኝ አስቀድሞ ለመከላከል የግንዛቤ ትምህርት መስጠቱንም ስራ እያከናወኑ መሆናቸውን የየዩኒቨርሲቲዎቹ ሪፈራል ሆስፒታሎች ስራ አስኪያጆች ተናግረዋል። በአጠቃቀሙም ዙሪያ የሚታዩ ችግሮች እንዲቀረፉ እግረ መንገዳቸውን ያላቸውን ግንዛቤ እየሰጡና በተግባርም እያሳዩ እንደሆኑ መግለጻቸውን ጠቅሶ ናኮር መልካ ተከታዩን አድርሶናል። የወለጋ ዩኒቨርሲቲ ሪፈራል ሆስፒታል ጤና ትምህርት ክፍል ኃላፊ ዶክተር ተመዝጌን ጥላሁን የኮሮና ወረርሽኝ በኢትዮጵያ መገኘቱን ተከትሎ የእጅ ማጽጃ ፈሳሽ ወይም ሳኒታይዘር እያመረቱ ለህብረተሰቡና ለተለያዩ ድርጅቶች እያከፋፈሉ መሆናቸውን ተናግረዋል። ይህ በሽታ ከመከሰቱ በፊት ሆስፒታላችን አልኮል ወይም ሳኒታይዘር ሲያመርት ነበረ። በሽታው ከተፈጠረ በኋላ ኢታኖል አንድ ሺ አምስት መቶ የሚሆን ከኦሮሚያ ጤና ቢሮና ከፊንጫ ስኳር ፋብሪካ ደግሞ ወደ አምስት

አግኝተን ስናመርት ቆይተናል፣ ማለት ነው። እስካሁን ድረስ ለህብረተሰባችን፣ ጤና ጣቢያ ነቀምቴ ዙሪያ ያሉት ሆስፒታሎች፣ እና የተለያዩ መንግስት መስሪያ ቤት ከአንድ ሺ ሊትር በላይ ቀርበናል። ስናቀርብ ደግሞ የምንወስደው ሳንቲም የለም፣ በነፃ ነው የምናቀርበው። የምስራቅ ወለጋ ዞን ጤና ጽህፈት ቤት ኃላፊ አቶ ሶናን ደሳለኝ ከዩኒቨርሲቲው ሆስፒታል የተሰጣቸውን አንድ መቶ ስልሳ ስምንት ሊትር ሳኒታይዘር ለስልሳ አራት ጤና ጣቢያዎች ማከፋፈላቸውን ጠቅሰው ወረርሽኙን አስቀድሞ ለመከላከል መምህራንና ከስድስት መቶ ሀያ በላይ የጤና ኤክስቴንሽን ባለሙያዎችን በመጠቀም በዞኑ አስራ ሰባቱም ወረዳዎች ቤት ለቤት በመሄድ ግንዛቤ እየሰጡ ነው ብለዋል። የአምቦ ዩኒቨርሲቲ ሪፈራል ሆስፒታል ሕክምና ክፍል ኃላፊ ዶክተር ጎንፋ ሞቲም በበኩላቸው ከግንዛቤ መስጠት ተግባሩ ጎን ለጎን ሳኒታይዘር አምርተው ለህብረተሰቡ ለማዳረስ እየሰሩ መሆናቸውን ገልጸዋል። በአሁኑ ጊዜ እየሰራን የምገኘው አንዳንድ ግንዛቤ ማስጨበጫ ወትን ለህብረተሰቡ እየሰጥን ነው የምንገኘው። ዛሬ ስምንተኛው ቀናችን ነው እንደ ሆስፒታል ጎን ለጎን አሁንም ሳኒታይዘሩም እኛ ዩኒቨርሲቲ ላይ ፋርማሲ ትምህርት ክፍል ተዘጋጅቶ ከኦሮሚያ የተሰጠን አልኮሎቹን ሌሎች ኬሚካሎች ጋር ስራዎቹ እየተሰሩ ነው። ከዛም ውስጥም ለአካባቢው ጤና ጣባ ሆስፒታሎች፣ እና ሌሎች የመንግስት መስሪያ ቤቶች እኛ ሆስፒታልም ጨምሮ መስጠት ላይ እንገኛለን። ማለት ዩኒቨርሲቲዎቹ ሳኒታይዘር እና ሌሎችም አስቀድሞ በሽታውን ለመከላከል የሚጠቅሙ መሳሪያዎች አጠቃቀም በተመለከተ በህብረተሰቡ ዘንድ ያስተዋሉትን ችግር ገልጸው ችግሩን ለመቅረፍ ስላደረጉት ተግባርም ገልጸዋል። ስለዚህ አንዳንዶቹ እንደ መድኃኒት ነው ይህንን ሳኒታይዘር የሚያዩት። ትንሽ ብቻ እጃቸው ላይ ጨምኑ ና ይተዋሉ ማለት ነው። አንዳንዶቹ ደግሞ የተለያየ ቦታ ለምሳሌ ሸቤት ወይ ደግሞ እኛ ያልሰጠንበት ቦታ ሌላ መድኃኒት ይጠቀሙ ተናል ማለት ነው። እስካሁን ድረስ ለዚህ በሽታ መድኃኒት ወይም ክትባት ስላልተገኘ መከላከሉ ላይ መስራቱ በጣም አዋጭ ነው። ባለሙያዎች እነዚህን ነገሮችን ይፈልጋሉ። ፐርሰናል ፕሮቴክቲቭ ኢኩዊፕመንት የሚባሉ ያየናቸው ነገሮች ውስጥ ችግር አሁን አጠቃቀሙ ትክክል አይደለም። አሁን ለምሳሌ የአልኮል አጠቃቀም ላይ ችግር አለ። ሌላ ነገር ማስክ ብትወስድ፣ አሁን ለምሳሌ ኤን ናይንቲ ፋይቭ ጤና ባለሙያዎች፣ ስፔሻሊ ከበሽተኛ ጋር ንክኪ ያላቸው ጤና ባለሙያዎች በጣም ያስፈልጋል። ይህ ናይንቲ ፋይቭ የሚባሉ ግን አንዳንድ ጊዜ ሌሎቹ ሲጠቀሙ፣ ከተማዎች ሲጠቀሙ ታያል። እሱ ነገር ጥሩ አይደለም። ለእነሱ ማቆየት በጣም ይጠቅማል። ጤና ባለሙያተኞቹም ያው ማስኮቹን በደንብ መጠቀም ሲያስፈልግን ብቻ ነው መጠቀም ያለብን እንጂ ጊዜ መጠቀም የለብን ይማ ምክንያቱም አቅርቦቱ ሰው በዓለም ላይ ችግር እንዳለ ይታወቃል። እኛ ሀገር ደግሞ ችግሩ ይበልጣል እንጂ አያንስም። እና ስለዚህ ያለንን ፐርሶናል ፕሮቴክቲቭ ኢኩይፕመንቶቹን በትክክል መጠቀም አለብን። ማለት እዚህ አካባቢ ርቀትን ጠብቆ አለመሄድ፣ እጅ አለመታጠብ፣ ሰዎች ተሰብስቦ የሚገኙበት ቦታ ላይ ተሰብስቦ መገኘት እና ወይ ደግሞ ውሃም እያለ የማይጠቀሙ ሰዎችና ማየት ችለናል። ኮሮና ቫይረስ ወረርሽኝ ዩኒቨርሲቲዎቹ በሚገኙበት አካባቢዎች ቢከሰት ለመመርመርና ለማከም ስላደረጉት ቅድመ ዝግጅትም እንዲያብራራሉ ከተገኙ ለይቶ ማቆያ ቦታ አዋሮ ዩኒቨርሲቲ ካምፓስ ላይ ቦታ አዘጋጅተን ሰዎችን መስቤን እዛ አካባቢ ለሕክምና እያዘጋጀን ነው። ወደ ስራም ገብተናል። እዚህ አልፎ ደግሞ እንደ አጋጣሚ ላብራቶሪ ፖዚቲቭ የሚሆኑ ሰዎች ከተገኙ ጉደር ሆስፒታል ሰዎችንም ስልጠና ሰጥተናል። በጉደር ሆስፒታል ባለሙያዎችም ተጨማሪም ደግሞ በእኛ ሆስፒታልም ስልጠና የወሰዱ ባለሙያዎች ስፔሻሊስቶችም ስላሉ ሆስፒታላችን የተጠቁ በሽተኞች የምታክምበት ቦታ ሆኖ ተመርቷል። ስለዚህ እያዘጋጀን ነው ማለት። ቶታሊ ሌሎችን በሽተኞች ወደ ሌላ ሆስፒታል ልከን ሆስፒታላችን እያዘጋጀን ነው ማለት ኮሮና በሽታ ህክምና ማዕከል እንዲያገለግል ማለት። በተጨማሪም ደግሞ እዚህ አካባቢ ላብራቶሪ የለም፣ ፒሲአር አይሰራም ማለት ነው። ስለዚህ ለምዕራቡ የሀገራችን ክፍል እንደሚያገለግል አንድ ዲያግኖስቲክ ሰንተር የምርመራ ማይቀል ማለት ነው እያዘጋጀን ነው። ሰዎች ስልጠና እየወሰዱ ነው። ስለዚህ ማሽኑን ከአንድ ቀን በኋላ ኢንስቶል እናደርጋለን። ስለዚህ በአንድ ሳምንት ውስጥ ስራ ይጀምራል ማለት ነው። ምን ያህል ሰው መመርመር ይችላል? በቀን በቀን ሳይሆን በአንድ ጊዜ ዘጠና ስድስት ሳምፕሎቹ መመርመር ይችላል። ምን ያህል አልጋ አዘጋጅታችኋል? የህክምና ተቋሙ እስካሁን ድረስ ወደ ከሁሉም የሚልቅ አስቀድሞ በጠንቀቁ በመሆኑ ህብረተሰቡ የጤና ባለሙያዎችን ምክር ተግባራዊ በማድረግ ራሱን፣ ቤተሰቡንና አካባቢውን ከወረርሽኙ እንዲከላከል ጥሪ አቅርበዋል። ለአሜሪካ ድምጽ ናኮር መልካ ካምቦ አክሮንም ለዘገባው አመሰግናለሁ። ተከታዩም አድማጮች በተመሳሳይ ርዕሰ ጉዳይ ዙሪያ የተቀናበረ ዝግጅት ነው። ወደ ደሴ እንሻገራለን። የወሎ ዩኒቨርሲቲ ከ20 ሚሊዮን ብር በላይ የሚያወጡና የኮሮና ቫይረስን ወረርሽኝ ለመከላከል የሚያግዙ ግብዓቶችን ለአራት ዞኖች አከፋፍሏል። በደቡብ ወሎ ደሴ ከተማ አስተዳደር በዋግ ህምራና በኦሮሞ ብሔረሰብ አስተዳደር ዞኖች ውስጥ ለሚገኙ የጤና ተቋማትና ለይቶ የማቆያ ማዕከላት ድጋፍ እየተደረገ ሲሆን ግብዓቶቹ 55 አይነት መሆናቸውም ተገልጧል። ድጋፉ ቀድሞ ወሎ ጠቅላይ ግዛት በመባል የሚታወቀውን አካባቢ በአዲስ መንፈስ የሚያስተሳስር ነው መባሉን ገልጦ ነው መስፍን አራጌ እንዲ እንዲህ ያቀናበረው ዩኒቨርሲቲው ለለይቶ ማቆያነት የተመረጡ ሁለት ካምፓሶቹን ለአገልግሎት ዝግጁ ሲያደርግ ቆይቷል። አሁን ደግሞ የግብዓት አቅርቦት ችግርን ለመቅረፍ ድጋፍ አድርጓል ነው የሚሉት የዩኒቨርሲቲው ፕሬዚዳንት ዶክተር አባተ ጌታሁን በአጠቃላይ ምስራቅ አማራ አካባቢ ያለውን የሚያካትት በተለይ የሚድሮ ወሎ በዋናነት ያካተተ ለሰቆጣ ሰጠናል። ከሚሴን አካተናል። የኦሮሞ ብሔረሰብ ተብሎ በአሁኑ ሰዓት ያለውን እና ደቡብ ወሎ አጠቃላይ ኩምቦርቻ ከተማ እንዲደርስ አድርገናል። አምስት ሳይቶች ናቸው። ደቡብ ወሎ ላይ ማግለያ ኳራንቲን፣ የተመረጡት የወሎ ዩኒቨርሲቲ ሁለት ግቢዎች የኮምቦልቻ ግብርና ኮሌጅ፣ የመቅደላ አምባ ቱላውላያና መካነ ሰላም ካምፓሶች ነው። ቀጣይም ከአፋር ጋር ግንኙነት እንፈጥራለን። ሰማራ ዩኒቨርሲቲ ጋር ግንኙነት ፈጥረን እዚ በአፋር በኩል ብዙ ሰው ይመጣል። በቀን እስከ ሀያ መኪና የሚገባበት አካባቢ ነው፣ ሆትስፖት ኤሪያ ነው። ዩኒቨርሲቲው ከ ከሀያ ሚሊዮን ብር በላይ ወጪ ያደረገባቸውን አምሳ አምስት አይነት ግብአቶችን ትናንት ያከፋፈለ ሲሆን ከግብአቶች ውስጥ የኮሮና ቫይረስ መከላከያና የህክምና ቁሳቁሶች ይገኙበታል። በህክምናው ላይ የላቅ አስተዋጽኦ ያበረክታሉ ተብለው የሚጠበቁት የደሴ ሪፈራል ሆስፒታል እና የቦሩ መጀመሪያ ደረጃ ሆስፒታል የድጋፉ ተጠቃሚዎች ናቸው። ደሴ የሁሉም ማዕከል ስለሆነ ማዕከሉም የኳራንቲን ሴንተሩም እዚህ ነው። የትሪትመንት ማዕከሉ ቦሮ ሆስፒታል ነው። ደሴ ሆስፒታል ደግሞ በገፍ ብዙ ሰዎች እየመጡበት ስለሆነ ለቦሮ ሆስፒታል፣ ለደሴ ሆስፒታል፣ ለደሴ ኳራንቲን ሳይትም የሚከፋፈል እቃ ነው የሰጠነው ትናንት ግብአቶቹን የተረከቡት ዞን ተወካዮች፣ እርዳታው የቀድሞው ወሎን አንድነት በመመለስ በጋራ የመጣውን ችግር በጋራ ለመመከት መነሳሳትን ይፈጥራል ብለዋል። ኦሮሞ ብሔረሰብ አስተዳደር ዞን ምክትል አስተዳዳሪ እብሬ ከበደ፣ በተለይ በጣም ደስ ያለኝ በድሮ ወሎ ስም አጠቃላይ ቀጠናውን ለማስተሳሰር ለመደገፍ የሚደረገው ጥረት በጣም ትልቅ ትምህርት ሰጪ ስለሆነ ወልዲያ ዩኒቨርሲቲም የኛው ነው። እሱም የወሎ ዩኒቨርሲቲን አራያነት ወስዶ ወደፊት ተመሳሳይ በጎ ተግባር ይፈጽማል የሚል ተስፋ አለኝ። የዋግምራ ብሔረሰብ አስተዳደር ዞን ጤና መምሪያ ምክትል ኃላፊ አሳዬ ገብረስላሴ በበኩላቸው ዞኑ በመሰረተ ልማታ ለመሟላት የሚያጋጥመውን ችግር ግምት ውስጥ በማስገባት ለመስራት ዩኒቨርሲቲው ላደረገው ድጋፍ አድናቆታቸውን ገልጸዋል። ወሎ ዩኒቨርሲቲ ከዚህ በተጨማሪ የመከላከል ተግባሩን ለማጠናከር ለበጎ ፈቃደኛ ወጣቶች ስልጠና መስጠቱን ከዩኒቨርሲቲው ፕሬዚዳንት ማብራሪያ ለማወቅ ተችሏል። ዋና ዋና ሶስት ስራዎች እንዲሰሩ እንጠብቃለን። እነሱ አንደኛ ህዝብ ያስተምራሉ፣ ሁለተኛ በዛ አካባቢ የሚጠረጠርን ሰው በስልክ ጠቁመው ወደ ማግለያ ያመጣሉ፣ ሶስተኛ ደግሞ የተቸገሩ ወገኖችን ይረዳሉ። ዩኒቨርሲቲው በደሴ ካምፓሱ ያዘጋጀውን የለይቶ ማቆያ ክፍ ክፍሎች እና የሕክምና ባለሙያዎች ማረፊያ በዕለቱ ለተገኙ ተገኙ እንግዶች ያስጎበኘ ሲሆን ክፍሎቹ አልባሳትን ጨምሮ በተለያዩ ግብአቶች ስለተሟሉ በማንኛውም ሰዓት አገልግሎት ለመስጠት ዝግጁ መሆኑ ተረጋግጧል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። እናመሰግናለሁ። አድማጮች፣ አሁን ከኢትዮጵያ ነክ ዜናዎች ወደ ዓለም አቀፉ ርዕሶች እንሻገራለን። ወዲህ ወደ ዋሽንግተንም ያመጣናል። የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ የፊታችን ህዳር በሚካሄደው የዩናይት ስቴትስ ፕሬዚዳንታዊ ምርጫ የዴሞክራቲክ ፓርቲያቸው እጩ ሆነው ለመቅረብ በመወዳደር ላይ ላሉት ጆ ባይደን ያላቸውን ድጋፍ ትላንት ይፋ አድርገዋል። የባይደን የቀድሞ ተፎካካሪ የቨርመንት ክፍለ ግዛት እንደራሴ ሴናተር በርኒ ሳንደርስም ባለፈው ሰኞ ድጋፋቸውን ለባይደን የሚሰጡ መሆናቸውን አስታውቀዋል። የዲሞክራቲክ ፓርቲው እጩ ሆኖ የመቅረባቸው ጉዳይም ያለቀለት ነው የተባሉት ባይደን ምርጫው ከሚካሄድበት ከመጪው ህዳር ወር አስቀድመው ግን በቅድመ ምርጫ ፍክክሩ ወቅት የተለያየውን የዲሞክራቲክ ፓርቲያቸውን ወደ አንድ የማምጣት ብርቱ ፈተና ይጠብቃቸዋል። የአሜሪካ ድምፁ ዘጋቢ ማይክል ኦሱሊቫን ከሎስ አንጀለስ ያጠናቀረውን የዚህን ዘገባ ዝርዝር አዳነች ፍስሀዬ ታቀርበዋለች። በእውቀት በልምድ፣ በሐቀኝነት፣ በትህትና፣ በአሳቢነትና በጸጋ የሚያምን አመራር የሚያስፈልገው በመዲናችንና በከንቲባው ጽህፈት ቤት ብቻ ሳይሆን በዋይት ሃውስ ቤተመንግስቱም ጭምር መሆን ያለበት ነው። ጆ ባይደን የዩናይትድ ስቴትስ ፕሬዚደንት እንዲሆኑ የምደግፈውም ለዚህ ነው ብለዋል፣ የቀድሞ ፕሬዚደንት ባራክ ኦባማ ትናንት ለጆ ባይደን ድጋፋቸውን ሲገልጹ ለፕሬዝዳንትነት ሲወዳደሩ የነበሩት ዲሞክራት በርኒ ሳንደርስም ባለፈው ሰኞ ጆ ባይደንን እንደሚደግፉ ገልጸዋል። ዛሬ መላ አሜሪካውያን፣ እያንዳንዱ ዲሞክራትና ነጻ አመለካከት ያለው አሜሪካዊ፣ ብዙ ሪፑብሊካውያንም ጭምር እኔ የደገፍኳቸውን ተወዳዳሪ እንዲመርጡ በሚካሄደው ዘመቻ ተባብረው እንዲቆሙ እጠይቃለሁ ማለታቸው ዲሞክራቶች እየተባበሩ መሆናቸውን ያሳያል ሲሉ በኤምሪ ዩኒቨርሲቲ የሚሰሩት ተንታኝ አንድራ ጊለስፒ አስገንዝበዋል። ድጋፎቹ ወረርሽኙ በዓለም አቀፍ ደረጃ በሚዛመትበት ወቅት መሰማታቸው ራሱ ወሳኝ ነው፤ ምክንያቱም የሚዲያ ትኩረት ለማግኘት የሚቻልበት ጊዜ አይደለምና። የምርጫ ዘመቻ ለማካሄድ የሚቻልበት ጊዜ ባለመሆኑም የመገናኛ ብዙሃን ትኩረት ለማግኘት ከባድ ነው በማለት ጊለስፒ አስረድተዋል። ባይደን የሳንደርስ ደጋፊ የነበሩትን ወጣቶችና ተራማጆችን ለመሳብ መቻል አለባቸው ይላሉ። አንጋፋ ተራማጅ ዲሞክራት አሌክሳንድራ ኦኬዦ ኮርቴዝ መራጮች ጆ ባይደን ወደ መምረጥ እንዲያዘነብሉ መጣሪ ያለብን ይመስለኛል። ወደንም ጠላንም ዶናልድ ትራምፕ በሙሉ ስሜት የሚደግፏቸው ሰዎች አሏቸው። ማድረግ ያለብንም እንደዛ ነው ይላሉ ኦኬዦ ኮርቴዝ። በዓለም ደረጃ ቀፉ ሲኖር ሁለቱም ተወዳዳሪዎች የምርጫ ዘመቻ ማካሄድ ከባድ ይሆንባቸዋል። ተንታኟ ጌለብስ ታዲያ በምርጫ ዘመቻ ላይ የተሰማሩት ሰዎች እንደ ልብ ከመራጮች ጋር እየተገናኙ እንዲመርጧቸው ለመጠየቅ እንዲችሉ ይህ ወረርሽኝ እንዲያበቃ ተስፋ እናደርጋለን ብለዋል። ወይም ተወዳዳሪዎቹ በማህበራዊ ሚዲያ ላይ ለመተማመን ይገደዳሉ። ርቀት ጠብቀው የምርጫ ዘመቻ ማካሄድም ሊኖርባቸው ነው። አዳነችን፣ አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈው ስርጭታችንን ነው። ወደ ሁለተኛው አጋማሽ ቀዳሚ ርዕስ ነው የምናልፈው። ዩናይትድ ስቴትስ ውስጥና ከኢትዮጵያ ውጭ በሌሎችም ሀገሮች የሚኖሩ ኢትዮጵያውያን በኮቪድ-19 ምክንያት ሊደርስ የሚችለውን ችግር ለመቋቋም በሚደረገው መረባረብ እየተሳተፉ መሆናቸውን እየገለጹ ነው። ተሳትፏቸውንም ችግሩ እስካለ ድረስ እንደሚቀጥሉ አስታውቀዋል። ሰሞኑን ወደ ሁለት ሚሊዮን ዶላር የሚጠጋ ገንዘብ የሚጠጋ ገንዘብ በውጭ ካሉ ኢትዮጵያውያን ዘንድ አሰባስበው አስፈላጊ ለሆኑ ቁሳቁሶች መግዣ እየዋሉ ያሉ ሁለት ድርጅቶች ተወካዮችን ሰሎሞን አባተ አወያይቷል። ለዛሬው ኢትዮጵያውያን በአሜሪካ ፕሮግራም እንዲህ አቀናብሮታል። የኮሮና ቫይረስ መስፋፋትና የኮቪድ-19 በዓለም ዙሪያ እየጠና መምጣት የኢትዮጵያውያኑንና ትውልደ ኢትዮጵያ ግዩራንን አእምሮና ሕሊና ያነቃው ቫይረሱ ኢትዮጵያ መግባቱ ከመገለጹ በፊት አንስቶ ነበር። ባለፉት ጥቂት ሳምንታት ውስጥ ኮሮና ቫይረስ ቀስ በቀስ እየተዛመተ የመምጣቱ አዝማሚያ እንዲሁም በኮቪድ-19 ምክንያት ሰው መሞቱም የወረርሽኙን አሳሳቢነት ይበልጥ እያጎላው መጥቷል። በመንግስትና በሌሎችም ተሳታፊ አካላት እየተደረገ ያለውን ጥረት ለማገዝ እየተንቀሳቀሱ ካሉ ድርጅቶች መካከል ከተመሰረተ ሰባት ዓመታትን ያስቆጠረውና የተለያዩ ሰብአዊ ድጋፎችን ለኢትዮጵያውያን ለማድረስ ሲጥር የቆየው ዓለም አቀፍ ትብብር ለኢትዮጵያውያን መብት ወይም በምህፃር ግሎባል አላያንስ እየተባለ የሚጠራው ስብስብ አንዱ ነው። ሌላው ዶክተር አብይ አህመድ የጠቅላይ ሚኒስትርነቱን ስራ እንደተረከቡ በዓለም ዙሪያ ላሉ ኢትዮጵያውያን ባደረጉት ጥሪ መሰረት የተቋቋመው የኢትዮጵያ ዳያስፖራ ትረስት ፈንድም እንዲሁ በሰሞኑ መረባረብ ውስጥ እጃቸውን ካስገቡ ተቋማት አንዱ ነው። የሁለቱንም ተወካዮች ሰሞኑን ጋብዘን አነጋግረን ነበር። የኢትዮጵያ ዳያስፖራ ትረስት ፈንዱ ዶክተር ብስራት አክሊሉ ከገለጹልን እንነሳና ወደ ግሎባል አላያንስ እንዘልቃለን። አሁን እንደዚህ አይነት ነገሮች እንደዚህ አይነት አደጋ በጣም ትብብር የሚያስፈልገው ነው፣ ኮኦርዲኔሽን የሚያስፈልገው ነው። መተጋገዝ ማለት ነው። በጣም መተጋገዝ የሚያስፈልገው ነው። አንድ ድርጅት እኔ ይሄን እሰራለሁ ብሎ የሚሄድበት አይደለም። እንዴት አድርገን ሁላችንም የራሳችንን ፈንታ ተወተን እንዴት አንድ አይነት ዓላማ እየሳለምለ ማለት ነው። ስለዚህ የመንግስት የኮቪድ ታስክፎርሱ ሚኒስትሪ ኦፍ ሄልት የሚመራው ልዩ ሚኒስትሮች ያሉበት ምን ምን ነገር እንደሚያስፈልጋቸው ትልቅ ሊስት አውጥተው ነበረ። ከዛ ውስጥ ሊስት እኛ አይተን በመጀመሪያ የመጀመሪያው እርዳታ ያደረግነው ከተሰበሰበው ገንዘብ አንድ ሚሊዮን እዚህ ላይ ለመዋል ነው ያሰብነው። አንድ ሚሊዮን የዩናይትድ ስቴትስ ዶላር ማለት ነው፣ አራት ሚሊዮን ብር ኢትዮጵያ ብር ማለት ነው እና እሱን ከዚህ በፊት ከተሰበሰበው ገንዘብ ነው ያወጣነው። ኢትዮጵያ ዲያስፖራ ማህበረተኞች የሚያዋጡት ያው ከጎዱ ወገኖቻችን ለሚያስፈልጋቸው ብለው ነው እና ጤና በጣም አንደኛው ትልቁ ነው እና ይሄ ኮቬድ ሲመጣ ያደረግነው ምንድን ነው ልዩ መስኮት ወይም ልዩ ዊንዶ የኢትዮጵያ ዲያስፖራ ማሰባሰቡ ላይ ለሱ ብቻ የሚሰበሰብ ገንዘብ የሚታይ በግልጻዊነት የሚታይበት ከፍተን ግን አንድ ሚሊዮን ወደዛ አስተላልፈን ያ ሚሊዮን ደግሞ ኢሚዲየትሊ ስራ ላይ እንዲውል ለመንግስት የነገር ናቸው። ለሚስስ ነገር ናቸው። ምንድን ነው በተቻለ መጠን እነዚህ የጤና ሙያተኞች እነሱ ናቸው እንግዲህ ሄደው ራሳቸውን የሚያጋልጹት ሰውን ለመምጣት እነሱ ራሳቸው በደንብ ፕሮቴክት ካልሆኑ ሊሞቱ ይችላሉ፣ ሊጎዱ ይችላሉ። አሁን እዚህ ኒውዮርክ እና ጣሊያን ሀገር እንደሚታየው ብዙ ዶክተር ሞተው በደንብ አይነትን ሳያገኙ ደሞኛ ሀገር ደግሞ የዶክተር ማጣት የጤና ህመምተኞችን አደጋ ላይ መዋል ሰውን እንዳይገለገል ማድረግ ነው። ስለዚህ በተቻለ መጠን የእኛ እርዳታ እዛ ላይ እንዲውል እንፈልጋለን። ኢትዮጵያውያን ያላቸውን የመደጋገፍና የመተሳሰብ ተፈጥሮ በማጉላት ሀሳባቸውን መስጠት የጀመሩት ዓለም አቀፍ ትብብር ለኢትዮጵያውያን መብት ያቋቋመውን የኮቪድ-19 ምላሽ ግብረ ኃይል የሚመሩት አቶ በትሩ ገብረ እግዚአብሔር እንዲህ ብለዋል አለም አቀፍ ትብብር ለኢትዮጵያውያን መብት ከተቋቋመ ወደ ሰባት ዓመት ሆኖታል ሁለት ዓላማዎች ይዞ ነው የሚንቀሳቀሰው አንዱ የኢትዮጵያውያን ሰብአዊ መብት እንዳይጣስ መከላከል ና መሟገት ነው በመላው አለም የሚኖሩ ኢትዮጵያንም ጭምር ማለት ነው ሁለተኛው ደግሞ ያልታሰበ አደጋ ሲደርስ የሚቻለውን እርዳታ ውጭ የሚኖረውን ትውልድ ኢትዮጵያዊ በማስተባበር የአስቸኳይ ጊዜ እርዳታ እንዲደርሳቸው ሁኔታዎችን ማመቻቸት ነው። በዚህ ቀደም በተደጋጋሚ በሀገራችን ያጋጠሙ ችግሮችን የተፈናቀሉ ዜጎችን መርዳት፣ የረሃብ ችግር የደረሰባቸውን መርዳት ይህን ይህን የመሳሰሉ አደጋዎች ሲደርሱ መቼም፣ በተለያየ የታሪክ አጋጣሚ ዓለም ዙሪያ የተሰራጨው ኢትዮጵያዊ ለሀገሩ እና ለወገኑ ያለው ፍቅር እኔ ሁልጊዜም በጣም የሚገርመኝ ነገር ነው። እንዲህ አይነት ነገር ሲደርስ ልክ እዛ ካለው ሰው ባላነሰ ሁኔታ ነው ሰው የሚሰማው። እና እስከዛሬ ድረስ በተደጋጋሚ የወጣን እርዳታ ስንጠይቅ ያገኘነው ምላሽ በጣም የሚያበረታታ በመሆኑ አሁንም ይህንን ችግር እንደሰማን ወደ ኢትዮጵያ መድረሱ እንደተሰማ አንድ ነገር ማድረግ አለብን ብለን በጎፋ አንድ የድርጅታችን ፕሬዚዳንት አርቲስት ዳማይ መያ ወጥቶ ሕዝቡ ጥያቄውን እንዳቀረበ በጥቂት ቀናት ውስጥ ከእውነቱ ከፍተኛ የሚባል ገንዘብ ለማሰባሰብ ችለናል። እስከዛሬ ድረስ ወደ ስምንት መቶ ሺህ የአሜሪካን ዶላር ሰሞኑን ማደረግ ነው ማለት፣ አሁንም ቀጥሏል፣ ክፍት ነው። እስከዚህ ወር መጨረሻ ድረስ አንድ ሚሊዮን ብር ይገባል ብለን ይጠብቃል። የመጀመሪያው ካምፔን አንድ ሚሊዮን ብር ለመሰብሰብ ነው። እንግዲህ ሶስት ነገሮች ላይ እርዳታ ለማዋል እንፈልግ ግሎባል አሊያንስ ይህን ጉዳይ የሚከታተል አንድ ልዩ ግብረ ኃይል አቋቁሟል እና ያን የማስተባበረው እኔ ነኝ። እዚያ ውስጥ ባለሙያዎች አሉበት እና ጉዳዩን ተመልክተን የእኛትን በጣም ውስን ነው፣ ችግሩ በጣም ሰፊ ነው ግን ምን ላይ ብናውለው ነው በቀጥታ ለተጠቁ ሰዎች ወይንም እነሱን ለሚያገለግሉት ሰዎች እንዲደርስ ማድረግ የምንችለው ኢምፓክት እንዲኖረው ማድረግ የምንችለው በሚል በሶስት እርከን ከፋፍለን እቅድ አውጥተናል። የመጀመሪያው ይህንን አደጋ ለመከላከል ግንባር ቀደሞ ነው። እራሳቸውን መስዋዕትነት እያደረጉ የሚዋጉት ማለት ይቻላል የማይታይ አላት ጋር የተገደመ ጦርነት ስለሆነ ሐኪሞች፣ ነርሶች እነሱ ነዳቶች፣ እነሱን መንከባከብ እና እነሱን መጠበቅ በጣም ወሳኝ ነው። በተለይ በኢትዮጵያ ሁኔታ ቁጥራቸው የተወሰነ ሕዝቡ ቁጥር ከስልጣኝ በጣም ይህን ችግር ደግሞ ለመቋቋም ሌሎች እንኳን ያልቻሉት ነገር ስለሆነ እሱን ቅድሚያ ሰጠን። ቀደም ሲል አንድ ሌላ ኢትዮጵያዊ የበጎ አድራጎት ድርጅት የአብ የሕክምና ማዕከል የሚባል እዚህ አትላንታ ላይ የተቋቋመ ነበር። እነሱ ቀደም ብለው እንዲህ አይነት ነገሮች ላይ ይሰሩ ስለነበረ እነኝን የሕክምና መሳሪያዎች ማሰባሰብ ጀምረው በገንዘብ እጥረት ምክንያት መላክ አቅቷቸው ነበር እና እኛ እንደገና ያንን ሀ ብለን ከምንጀምር ከእነሱ ጋር በመተባበር እነሱ የጀመሩትን በማስጨረስ እነኝህ እቃዎች አሁን ከቻይና ገዝተን በሚመጣው ሳምንት ውስጥ ወደ አዲስ አበባ በኢትዮጵያ አየር መንገድ ተባባሪነት ተጭኖ እንዲሄድ ለማድረግ ዝግጅታችንን አጠናቀናል። ይሄ የመጀመሪያው ችለናል። ግሎባል አላያንስና የኢትዮጵያ ዳያስፖራ ትረስት ፈንድ ድጋፍ በማሰባሰብ እና በጥረታቸው እንደሚገፉ ሁለቱም ተጠሪዎቻቸው ተናግረዋል። ችግሩስ ካለ እኛም አለን ብለዋል ሁለቱም። ሁሉም ለሚያደርጉት ጥረት በበጎ ፈቃድ በአገልግሎት በአይነትና በሌሎችም የድጋፍ መስኮች አብረዋቸው የቆሙ ግለሰቦች፣ ድርጅቶች፣ የንግድ ተቋማትና ማህበራትም እንዳሉ ተናግረዋል። ሌሎች የኢትዮጵያውያን ግዩራንን ጥረቶች ለእናንተ በማድረስ እንቀጥላለን። ከአቶ በትሩ ገብረ እግዚአብሔርና ከዶክተር ብስራት አክሊሉ ጋር በቢ ላይቭ ቪዲዮ ብሮድካስት ያደረግነውን ሙሉ ቃለ ምልልስ ከፌስቡክ ገጻችን ይመልከቱ። ያዳምጡ። ዜና ባተን ለዝግጅቱ አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍኤም 94 ነጥብ 3 ና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። በተከታዩ ዘገባ ደግሞ ከዋሽንግተን ዲሲ ወደ አዲስ አበባ እንመለስ። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና የኮሚኒኬሽን ትምህርቶች መምህር የነበሩት ዶክተር ጌታቸው ድንቁ የኢትዮጵያ ብሮድካስት ባለስልጣን ዋና ዲሬክተር ናቸው። ዶክተር ጌታቸው የኢትዮጵያ መገናኛ ብዙሀን ጉዳዮችን የሚዳስሱ ጥናትና ምርምሮችንም አካሂደዋል። ጽዮን ግርማ፣ ዶክተር ጌታቸው ለስራ ጉዳይ ወዲህ ወደ ዩናይት ስቴትስ በመጡበት ወቅት ከልምዳቸውና በመገናኛ ብዙሃን ጉዳዮች ላይ ካላቸው እውቀት አንጻር አሁን በእርሳቸው አስተዳደር ቁጥጥር የሚደረግባቸውን መገናኛ ብዙሃን የስራ ውጤት እያነጻጽሩ አስተያየት እንዲሰጡ ጠይቃቸዋለች። ወደ ቃለ ምልልሱ ጌታቸው ድንቁ፣ አዲሱ የጠቅላይ ሚኒስትር አብይ አህመድ አስተዳደር የመንግስትን ስልጣን ከያዘ በኋላ ተቋሙን ለመምራት የተሾሙ እንደሆኑ ይታወቃል። ና እንደ ው ዝርዝር ጉዳዮች ላይ ውይይት ማድረግ ከመጀመራችን በፊት የትምህርት ዝግጅቶ ና የቀደመ ልምዶን ቢያካፍሉን። አዲስ አበባ ዩኒቨርሲቲ የጋዜጠኝነትና ስነ ተግባቦች ትምህርት ቤት መምህር ኃላፊም ሆኜ ሰርቻለሁ። ለትምህርት ከመሄዴ በፊትም የትምህርት ቤቱ ረዳት ዲንም ሆኜ ለአንድ ዓመት ያክል አገልግያለሁ። በኋላም ለሶስተኛ ዲግሪ የትምህርት እድል ወደ አሜሪካን ሀገር መጥቼ በዩኒቨርሲቲ ኦፍ ኔብራስካ ስለ ተግባቦት የትምህርት ዘርፍ የፒኤችዲ ትምህርትን ጨርሼ ወደ ሀገር ከተመለስኩ በኋላ ቀድሞም እሰራበት ወደ ነበረው ወደ አዲስ አበባ ዩኒቨርሲቲ ተመልሼ በማስተማር ላይ ሳለሁ ነው ይሄ ሹመት የመጣው ና ምን ሀገርን የማገልገል በዚህ ደግሞ ደረጃ የማገልገል እድሉ ጥሩ ነው ብዬ እኔም ተቀብዬ ወደዚህ መጥቻለሁ። አሁን በአስራ አንድ ወራት ገደማ በዚህ መስሪያ ቤት እያገለገልኩ ይገኛለሁ። ዶክተር ጌታቸው በኢትዮጵያ ለረጅም አመታት የመናገር ና የመጻፍ ሀሳብን በነጻነት የመግለጽ መብቶችን በማፈንና በመገደብ ከዓለም ማለት እንችላለን። ምክንያቱም ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በሙሉ ማለት ይቻላል በየአመቱ በሚያወጧቸው ሪፖርቶች ገዳቢ የነጻነት ሀገር አይደለችም የሚል ስያሜ የነበራት አገር ነበረች ለረጅም ጊዜ። ከቅርብ ጊዜ ወዲህ ደግሞ እጅግ በጣም መረን የለቀቁ እና በህዝቦች መካከል መራራቅን የሚፈጥሩ ጥላቻን የሚያዳብሩ መረጃዎች ደግሞ በመገናኛ ብዙሀን አማካኝነት የመገናኛ ብዙሀን ስንል ዘርፈ ብዙ ነው። አማካኝነት የሚተላለፍባት አገር ሆና እሱ ደግሞ እንደ ስጋት እየተቀመጠ ይገኛል። እና ሁለቱም ጉዳዮች ሁኔታውን በእውቀት ካለመምራት የመጡ ናቸው በሚል ወቀሳን የሚሰነዝሩ ሀሳብ የሚሰጡ ባለሙያዎች አሉና እርስዎ ምን ይላሉ? የሚሰነዝሩት ወቀሳዎችም፣ የሚነሱት ሀሳቦች፣ ያሉትንም ክርክሮች ይከታተራለ ይገባኛል ብዙዎቹም ደግሞ ትክክልና ተገቢ ናቸው። በቀደመው ዘመን የተጋነነ የፕሬስ ፍርሀት ስለነበረ በመንግስታት ዘንድ ፕሬስን የማፈን ነገር ነበር። ያ አፈነነው የቆየነው ፕሬስ የተሻለ እድል ተሰጡት ቢከፈትም የወጣው ነገር ደግሞ የምንፈልገው አይነት ነገር አይደለም እና ቀድሞ የነበረው አፈና ዛሬ እየከፈልን ያለነው ዋጋ በተወሰነ ደረጃ እያስከፈለን ነው። ምን ማለቴ ነው? ቀድሞ ዛሬ ያለን ፕሬስ ያለን ክፍተት ኖሮ ቢሆን ኖሮ የጋዜጠኝነት ሙያዊነቱን ባህሉም ጋር አብሮ ሲያበቃ ዛሬ በደረስንበት ወቅት ላይ ለሀገራችን ዴሞክራሲ ማደግ ስር መስደድ ከሱ የተሻለ አሁን እየተጫወተ ካለው የተሻለ ሚና መጫወት ሲገባው፣ ራሱ ግን በተለያዩ ችግሮች ውስጥ አለ። ይሄን ደግሞ የህብረተሰብ ክፍሎችን የሚታዘቡት፣ የሚናገሩት በዘርፉ ያሉ ምሁራን አጥኚዎችን ጭምር የሚመሰክሩት ነው። እና በፕሬስ ውስጥም ያሉ ሰዎች ራሳቸውም አይክዱትም። ምናልባት ትንሽ ልዩነት ካለ እኛ ጥሩ ነን፣ ሌሎች ሚዲያዎች ግን ልክ አይደሉም፣ ችግር አለባቸው ማለት ራስን ልክ የማድረግ እና ሌላውን የመኮንን አዝማሚያ አለ እንጂ ችግሩን ግን ፕሬስ ውስጥ ያሉት ባለሙያዎች ራሳቸውም እንኳን አይክዱት። ስለዚህ በአጠቃላይ ቀድሞ የነበረውም ችግር ነበረው፣ አሁን ያለውም ችግር አለው፣ የራሱ አይነት የተለያየ ቢሆንም እንኳን። ስለዚህ ዘግይተንም ቢሆን እንኳን ይሄን ድል የሰጠነው እኔ የፕሬስ ነጻነት ችግርም ፈጥሯል ብዬ አላ ነጻነቱ ከመፍቆ በመቆየቱ ምክንያት ዛሬ ነጻነቱ ሲገኝ ፕሬሱ አድጎ ፕሮፌሽናል ሆኖ ቢሆን ኖሮ የበለጠ ተጠቃሚ ልንሆን ሲገባል አልሆንም። ይሁንና ካሉትን ችግሮች ረሱ ነጻ ሆነው ሊቀጥል ና ችግሮቹን ግን እያስተካከል ናቸው እየቀረፍ ናቸው ብንሄድ የተሻለ ተጠቃሚ እንሆናለን ብዬ አምናለሁ። እንዳሉት የፕሬስ ነጻነት መኖሩ አጠያቂ ጉዳይ አይደለም። ተመልሶ ወደ አፈና ውስጥ መግባቱን በአገር ደረጃ የሚያመጣው ጉዳይ ሰፋ ያለ ነው። እሱን መልሶ የሚያመጣ ነገር የሚመኝ ሰው ያለ አይመስለኝም። እና በሱ በኩል በሀሳቦትም በትክክል ተረድቻለሁ። ይሄ የቀደመው ነገር እንዳይመጣ፣ አሁን ደግሞ ያለው እንዳሉት በእውቀት የዳበረ ጋዜጠኝነት ሙያውን የተከተለ ስራ እንዲመጣ በእናንተ በኩል ምን የምታደርጉት ነገር አለ? ለእሱ ያስቀመጣችሁት አቅጣጫ አለ? ጥሩ ጥያቄ ነው። ፕሬስ መጣ መሆን አለበት። ፕሬስ ነጻነት አለው ስንል የፕሬስ ነጻነት ፍጹማዊ የሆነና አይነኬ እንደሆነ ሁሉም ሰው በተለይ ደግሞ ሀሳብን በነጻነት የመግለጽ መብት በግለሰብ ደረጃና የፕሬስ ነጻነት ብለን የምናየው በመገናኛ ብዙኃን ደረጃ በሚሆንበት ጊዜ የተለየ ነው። በመገናኛ ብዙኃኑ ደረጃ ሲመጣ ብዙ ህብረተሰብ ክፍልን የሚደርሱ ስለሆነ ብዙ ተጽዕኖ የመፍጠር ጉልበት ያላቸው ስለሆነ ልክ ግለሰቦች ፊት ለፊት ለ እንደሚያደርጉት አይነት ነገር በመገናኛ ብዙሀን አይጠብም። ስለዚህ በሙያ መርሆዎች በሙያ ስነ ምግባሮች እየተመራ መሆን ያለባቸውና የሌለባቸው ነገሮች እንዳሉ ከግንዛቤ ውስጥ እየገባ ያለውን ነጻነት በሀላፊነት መጠቀም ግድ እንደሆነ ይሄንን ፕሬሱ መገንዘብ ያስፈልገዋል። አንዳንዶች ሊያቀርቡ እንደሚወዱት የፕሬስ ነጻነት ማለት ፈጽሞ ማንም በሚዲያ ላይ እየመጣ የፈለገውን ሁሉ የሚያደርግበት ገደብ የለሽ ነጻነት እንደሆነ አድርጎ የማቅረብ አዝማ ያለ። ይሄ ትክክል አይደል። የትኛውም ሀገር ነጻነታቸውን የሚገድብ ነገር አይደረግም። ነጻናቸው በሙያቸው እየተመሩ ሊሰሩ ለሚያደርጉት ነገር ግን ተጠያቂነት አላቸው። ለምን የሚሰሩት ስራ ወደ ፐብሊክ ስፔስ ነው የሚገባው ይሄ ፐብሊክ ስፔስ የሚባለው ደግሞ የጋራ ነው። ሁሉ ህብረተሰብ ክፍል የሚጋራው የጋራችን ምህዋር ስለሆነ እያንዳንዱ መገናኛ ብዙሀን ወደዛ ለሚከተው ነገር ጤናማነት እርግጠኛ መሆን አለበት። ትክክለኛነቱ የተፈተነ ህብረተሰብን የሚጠቅም እንጂ የማይጎዳ የሆነ መረጃ ማለት ነው። ሊረጋገጥ የሚችል ቬሪፋያብል የሆነ መረጃን የማስገባት ሚዛናዊነት ያለው ትክክለኛነቱ የተፈተነና የተረጋገጠ መረጃን የማስገባት ነገር ይጠበቅበታል። ይሄ ባልሆነ ጊዜ ህብረተሰብን ወክሎ መገናኛ ብዙሀኑን ተጠያቂ የሚያደርግ አንድ አካል መኖር አለ። ይሄ ማለት በኢትዮጵያ ሁኔታ የኢትዮጵያ ብሮድካስት ባለስልጣን ነው። ለምን አስፈለጉ? ሁሉም ነጻነትን በኃላፊነት አይጠቀሙም። በየትኛውም ዘርፎች የታየል። ለምሳሌ አሁን በኢትዮጵያ ውስጥ በነጻነት መስራት የሚያስችሉ ሁኔታዎች ከተከፈቱ በኋላ ሬዲዮና የቴሌቪዥን ፈቃድ በደንብ ማግኘት ከተቻለ በኋላ የተከፈቱ ሚዲያዎች አሉ። እነሱም ዘርን መሰረት ያደረጉ የአንድን ብሄር ማንነትን ስም ይዘው ሚዲያ የሚከፍቱ የሚያቋቁሙ ሰዎችን እና ለዛ ማህበረሰብ አገልግሎት መስጠት የሚልን መሪ ቃል አንግበው የሚሰሩ ሚዲያዎች አሉ። ይህ በሚሆንበት ጊዜ ደግሞ ኩክክር የኔ ይበልጥ፣ የኔ ይበልጥ፣ አንዱ ለአንዱ ምላሽ የመስጠት ነገር ስለሚኖር ከዚህ በሚሆንበት ጊዜ ምን አይነት ቁጥጥር ነው ልታደርጉ የምትችሉት? ጽዮንና እንግዳዋን ዶክተር ጌታቸው ድንቁን አመሰግናለሁ። ጽዮን ግርማ ከዶክተር ጌታቸው ድንቁ የኢትዮጵያ ብሮድካስት ባለስልጣን ዋና ዲሬክተር ጋር ያደረገችውን ቆይታን የተከታተላችሁት አድማጮች፣ ቃለ ምልልሱ አላበቃም። ተከታዩ በሌላ ፕሮግራም ይቀርባል። ሙሉ ቃለ ምልልሱም በድረ ገጻችን ላይ ይገኛል። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድኳችሁ አሉላ ከበደ አቀናባሪያችን ንጉሥ ታምሬና ከዋና አዘጋጇ ተዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናብታለን። ነገ ሐሙስ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመልሳለን። አሁን የትግርኛው ስርጭት ይቀጥላል። በእኔ በኩል ሰላም።